ቪዥን ኢትዮጵያ ባዘጋጀው ጉባኤ ላይ ምሁራን የቀደመችውን ኢትዮጵያ ታሪክ አሁን ያለችበትንና የወደፊቷን ራዕይ አስመልክተው ሰፊ ትንተና ሰጥተውበታል። የእምነት ተቋማት ተወካዮችም ጭምር ከኖርዌይ የመጡ የአዲስ ቃል ኪዳን ታቦት ቤተ ክርስቲያን አገልጋይ ወይዘሮ ሰዋሰው ጆንሰን ከተናገሩት ውስጥ ሃይማኖት ድሮ የሌለንን ክርስቲያንና እስላም አብረን በልተን አብረን ተጋብተን ተዋልደን የእነሱን ጾም ጾመን የኛን ጾም ጾመው የኖርንባት ኢትዮጵያ ከየትኛውም ዓለም የበለጠ በእስልምናም ከአንድ ሺህ አራት መቶ ዓመት ካልተሳሳ ጀምሮ አብሮ የኖረ ኢትዮጵያ ደግሞ የሰራዊት ቅዱስ እግዚአብሔርን ኢየሱስ የሚባለው ገና ሳይታወቅ ጀምሮ ኢየሱስ አባዬ እያለ የተናገረለትን አምላክ ስታመልክ የኖረች ኢትዮጵያ እዛ ውስጥ እስላምና ክርስቲያን በፍቅር ተያይዞ ኖሮ ዛሬ እስላምና ክርስቲያን መስጊዱ ተቃጥሎ ክርስቲያን አቃጠለብህ ቤተ ክርስቲያን አቃጥሎ እስላም አቃጠለብህ ተባብለን እንድንባላ መርዝ የሚነዛባት ምድር ሆናለች። እግዚአብሔር ግን ይሄን ከርስ ይሰብረዋል። ከዋሽንግተን ዲሲ የፈርስቲ ሂጅራ ፋውንዴሽንን በመወከል ሼክ ካሊድ ኡመር በበኩላቸው እንዲህ ነበር ያሉት። ኦሮሞ ለብቻ ቢሮጥ በዛች አገር ውስጥ አማራው ለብቻው ቢሮጥ በዛች ሀገር ውስጥ እስላሙ ለብቻው ቢሮጥ በዛች ሀገር ውስጥ ለብቻ አንድ ነው፣ ትግስት ኖሮን ችግሩ የጋራችን ነው፣ መርከቧ የጋራችን ነች ብለን ተያይዘን በውሸት ሳይሆን እውነት ተነጋግረን ከዛ ካለንበት ማቅ መውጣት መቻላለን። ያንንም አድርገን ሀገራችንን ለሰላማዊ ዳርቻ የምናደርሳለን። አድርገን የኦክስፎርድ ዩኒቨርሲቲ ፌሎሺፕ የፖለቲካ ሳይንቲስትና ተመራማሪው ዶክተር ዲማ ነገዎ በጥናታዊ ጽሁፋቸው ከገለጹት መካከል ማአት ሊበሬሽን ፍሮንት ነው ያለው ኢትዮጵያ ውስጥ ከማንም የአፍሪካ ሀገር የበለጠ አሁን በኢትዮጵያ ውስጥ ተካሄደ ያለው ህዝባዊ እንቅስቃሴ ስርዓቱን አዳክሞታል፣ አንገዳግዶታል። ሻለቃ ዳዊት ወልደ ጊዮርጊስ ዲፕሎማት፣ የህግ ባለሙያና ደራሲ ናቸው። በበኩላቸው ከተናገሩት ውስጥ ብዙ ጊዜ ትራቨል ዎርኒንግ የሚሰጠው ለተወሰነ ቦታ ነው ወይ ይህ ቦታ ይህ እንደዚህ ያለ ኤሪያ አትሄዱ፣ ኖርት ኢትዮጵያ ወይ ሳውት ኢትዮጵያ ወይ ኖርት ናይጄሪያ ይባላል። ጠቅላላ ሀገሩ ትራቨል ዎርኒንግ ተሰጥቷል። አሜሪካ ደግሞ ትራቨል ዎርኒንግ ሲሰጥ ዩሊ ለዓለም በሞላ የሚሆነው አውስትራሊያ፣ አውሮፓ፣ ኤሽያ ሁሉንም የአንድ ትራቨል ዋርኒንግ ሲሪስ ዩ የሚወስዱት ይሄ አይሶሌሽን ደግሞ ቀስ በቀስ ወደ ታች እያወረዳቸው ይሄዳል። መውደቂያቸው ቀርቧል። ሻለቃው ዳዊት ወልደ ጊዮርጊስ ተቃዋሚዎችም ከመነጣጠል በአንድነት ለኢትዮጵያ እንዲያስቡ ሲናገሩ አንድ ኮመን ፕላትፎርም ይኖራችሁ፣ አንድ የጋራ ራዕይ ይኖራችሁ የሚል ነው። የሚጠይቁትም እሱ ነው። አሜሪካኖች ጋር ስንሄድ የሚጠይቁን ይሄ ነው። አውሮፓም ጋር ሲካሄድ ይሆን የሚጠይቁን። እናንተ እኮ የምትመጡት በአንድ ድምፅ እኳ አትመጡም። ኦሮሞ ለብቻ ይመጣል፣ አማራሙ ለብቻ ይመጣል። የተለያዩ ድርጅቶች እየሄዱ ናቸው የሚያነጋግሯቸው። የእነሱ አማራጭ የሚሆነው ምንድን ነው? ተረካቢ ኃይል ከሌለ ኢንተረስት ስላላቸው ስታተስኮ እንዲቆይ ነው የሚያደርጉት። የውሃ ሀብትና ጥበቃ ባለሙያው ዶክተር አድማሱ ገበየው ኢትዮጵያ ውስጥ እየተዘዋወሩ ብዙ ቦታን ያውቃሉ። በኢትዮጵያ ስለ እንግዳ እንክብካቤም ከተናገሩት ውስጥ እንግዳ አቅም የለውም፣ እሱ ጋር መጣላትም ነውር ነው። ይህንን የተማርኩ። ይሄ በትግራይም ነው፣ ይሄ በጋምቤላም ነው፣ ይሄ በሶማሌም ነው፣ በኮንሶም፣ በሌሎችም ይኸው ነው። ባህሪው አንድ ነው። ቋንቋ ብቻ ነው የሚለየው። ይሄ ልዩ ያደርገናል ብለዋል። ለዶቼ ቨለ ራዲዮ ዘገባ መክበብ ሸዋነኝ ከዋሽንግተን ዲሲ።